በሀገሪቱ የዝናብ እጥረት ከተከሰተ ጀምሮ በተለይ በቆላማ አካባቢዎች የእንስሳት መኖ አቅርቦት ስራ እየተካሄደ መሆኑን የግብርና ሚኒስቴር አስታውቋል። ረሃብ የተጋለጡም ሆነ እርዳታ የሚያስፈልጋቸው ሰዎች ግን የሉም ብሏል። እስክንድር ፍሬው ተከታዩን ዘገባ አስተላልፏል። በያዝነው ክረምት በአብዛኛዎቹ የኢትዮጵያ አካባቢዎች የዝናብ እጥረት መከሰቱ ይፋ የተደረገው ሰሞኑን ነው። የዝናቡ እጥረት የተከሰተው በተለይ ባለፈው ሐምሌ መሆኑን የብሔራዊ ሜትሮሎጂ ኤጀንሲ አስታውቋል። የግብርና ሚኒስቴር እንደሚለው ደግሞ የዝናቡን እጥረት ተከትሎ ለእንስሳት የመኖ አቅርቦት እየተካሄደ ነው። ይህ የመኖ አቅርቦት ስራ ከሚካሄድባቸው አካባቢዎች አንዱ የአፋር ክልል መሆኑን በግብርና ሚኒስቴር የሕዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑ ለቪኦኤ አስታውቀዋል። ችግሩ መከሰቱ እንደታወቀ ጊዜ ጀምሮ በፍጥነት በስፍራ በመድረስ የመኖ አቅርቦቱ ስራ በስፋት እየተካሄደ ነው ያለ ያንስ እንኳ እስካሁን ወደ አስር ሺህ በል የመኖ ሳር ኦለ አስር ሺህ ምናምን ቤል የዚህ ስር የድርቆሽ ለእንስሳቱ የሚያገለግል እነዚህ ሁሉ በቦታ በመድረስ በሁሉም ወረዳዎች ማለት ነው። በተለይ የዚህ የመኖ እጥረት ያለባቸው አካባቢዎች ከፊ ስራ እየተሰራ ነው ያለ ደግሞ እንደሚታወቀው አሁን ሜትሮሎጂውም እንዳሳወቀው የዝናብ ሁኔታ እየተሻሻለ እና ከዘነበው በኋላ ሳሬም እየበቀለ እያለ ከመሆኑ ጋር ተያይዞ ብዙ ስጋት አይኖርም የሚል ግምት ነው ያለኝ። በተለይ በአፋር ክልል በርካታ ፍየሎችና ግመሎች መሞታቸውን የአሜሪካ ድምጽ ያነጋገራቸው ነዋሪዎችና የጎሳ መሪዎች አስረድተዋል። አንድ የኢሳ የጎሳ መሪ እንደገለጹትም ከብቶቻቸው በድርቅ በመሞታቸው ምክንያት ራሳቸውን ያጠፉ ሰዎችም አሉ። አቶ አለማየሁ ግን መስሪያ ቤታቸው እነዚህ መረጃ መረጃዎች እንደሌሉት አብራርተዋል። የዝናብ እጥረቱ የተከሰተባቸው አካባቢዎች ቆላማ የአርብቶ አደር አካባቢዎች እንደሆነ ይታወቃል። በጉልህ የዝናብ እጥረቱ ሲከሰት፣ የመጥኖ እጥረቱ ሲኖር፣ አቅማቸው የተዳከመ እንስሳት አይጎዱም ብሎ መናገር አይቻልም። ስለዚህ እየተሰራ ያለው ስራ ምንድ ነው? በዝናብ እጥረትና በመኖ እጥረት አቅም ያነሳቸው እንስሳት እንዲያገግሙ ነው ከፍተኛ ርብርብ እየተደረገና የመኖ አቅርቦቱ ቅድም ያልኩ በባለሙያዎች የተደገፈ የሞላሰስ እና ሌሎችንም ጉዳዮችን አካቶ በአጭር ቀናት ውስጥ እንስሳቱ የሚያገግሙበት እና ወደ ቀድሞ ሁኔታቸው እንዲመለሱ የሚያደርግ ስራ የተሰራ ይህንን ታሳቢ በማድረግ ነው እና የጠቀስካቸው መረጃዎች ክልሉ እስከ ዛሬ ያደረሰ ነገር የለም። ረዲ አሁን ከአንተ የሰማሁት ስለሆነ ምናልባት መረጃውን በቀጣ ሊናጣራና እንደ መንግስትም እንደ ተቋምም ሊናውቅ እንችል ይሆናል። የዝናቡ እጥረት በተከሰተባቸው አካባቢዎች ለረሃብ የተጋለጡም ሆነ እርዳታ የሚያስፈልጋቸው ሰዎች አለመኖራቸውንም የቢሮ ኃላፊው ይናገራሉ። የምግብ እጥረት ይከሰታል ብለን አናስቀምጥም። የምግብ እጥረት ከተከሰተ የማናቀርብበት ምክንያት የለም። በዋናነት ክልሎች ያለበትን ሁኔታ ያውቃሉ። እስካሁን ግን ሰዎች ተርበዋል፣ የምግብ እጥረት አጋጥመዋል የሚል መረጃ ከየትኛውም ክልል አላገኘንም። ሊኖርም አይችልም ብለን ነው የምንጠብቀው። በመደበኛነት ግን የምንሰራቸው ስራዎች እንዳሉ ይቀጥላሉ። አሁን ስጋት ውስጥ አሉ ብለን እየተረባረብን ያለ ነው። የመኖ እጥረት በተለይ ቆላማ አካባቢ፣ አርብቶ አደር አካባቢ የዝናብ እጥረቱ አሁንም እየተሻሻለ ነው ያለው። ለነገሩ የመኖ እጥረት ያጋጥማቸዋል ከሚል አንጻር ነው እየሰራን ያለ ነው። የምግብ እጥረት የለንም። የምግብ መጠባበቂያ ክምችት በበቂ ያለን እንደ ሀገር ስለዚህ የዚህ ስጋት የለንም። አንድም ቦታ የምግብ እርዳታ አይቀርብም አሁን በእርግጠኝነት ማለት ነው። ምክንያቱም የምግብ እጥረት ያጋጠማቸው ክልሎች የሉም። የእንስሳት መኖ ውሃ ውሃ የማቅረብ መኖ በማቅረብ ግን በከፍተኛ ደረጃ ስራ እየሰራን ነው ያለ ነው። የተፈጠረው የዝናብ እጥረት በሀገሪቱ አጠቃላይ የምርት መጠን ላይ ጉዳት እንደማያስከትልም የቢሮ ኃላፊው አስረድተዋል። በሌሎች አካባቢዎች የሚመረተውን ምርት ከፍ በማድረግ ክፍተቱን መሙላት ይቻላልና ያሉት፣ ለአሜሪካ ድምፅ ሬዲዮ እስክንደር ፍሬው ከአዲስ አበባ አድማጮች። በሌላ በኩል ደግሞ በኢትዮጵያ ድንበር በኩል የሚገኙ ኤርትራውያን ገበሬዎች በዚህ ወቅት የሚጥለው የዝናብ መጠን አነስተኛ መሆኑ እንዳሳሰባቸው ይሰማል። የሰናፌ ከተማው ገብረመድህን ተስፋ ሚካኤልና። የመንደፈራው ዮሴፍ ብርሃኔ ለቪኦኤው ትግርኛ ክፍል ባልደረባችን ተወልደ ተስፋ ጋብር እንደ ገለጹለት አስፈላጊ በሆኑት ባለፉት ሁለት ሳምንታት ምንም ዝናም ባለ ማየታቸው በቀጣዮቹም ቀናት ዝናም ጨርሶ ካልጣለ ሰብሎቹ ያልተለመደውን ደረቅ ንፋስ መቋቋም አይችሉም።